የኢትዮ ምህዳር ጋዜጣ ዘጋቢ ሙሉቀን ተስፋሁን በቤንሻንጉል ጉሙዝ ለሰባት ቀናት ታስሮ ከቆየ በኋላ ዛሬ ተፈታ። በእስር የቆየበት ምክንያት ሲፈታም አልተገለጸለትም። መለስካቸው አመሃ ዘገባ ደርሶናል። ከግንቦት 16 ቀን 2005 ዓ.ም ጀምሮ በቤንሻንጉል ጉሙዝ ክልል በእስር የቆየው ሙሉቀን ተስፋሁን ዛሬ ከረፋዱ ወደ አምስት ሰዓት አካባቢ በዋስ መለቀቁን ለቪኦኤ በስልክ አረጋግጠዋል። ሙሉ ቀን እንደተናገረው እስከተፈታበትም ድረስ የተያዘበትን ምክንያት በቅጡ ያስረዳው የለም። በመጀመሪያ በቁጥጥር ስር ያዋሉት የማህበረሰብ ፖሊስ አባላት እንደነበሩ የገለጸ ሲሆን ለምንድን ነው የምታስሩኝ ሲላቸው ከሰው ክልል ዘው ብለህ የገባኸው ለምንድን ነው የሚል ምላሽ እንደሰጡት ያስታውሳል። ከአማራ ክልል ወደ ቤኒሻንጉል ጉሙዝ ክልል ለመግባት ኢትዮጵያዊነት ብቻ በቂ ነው ቢላቸውም እነሱ ግን ይህ ብቻ በቂ እንዳልሆነና መብቱ የተገደበ እንደሆነ ሊያስረዱት መሞከራቸውን ሙሉቀን አብራርተዋል። ለጥቂት ጊዜ የፍጥኝ እንደታሰረና ለማንገላታትም ሞክረውት እንደነበረ ገልጸዋል። ለአምስት ቀናት ያህል መጀመሪያ በተያዘበት በቡለን ወረዳ ዶቢ እስር ቤት ከቆየ በኋላ ወደ ዞን ጣቢያ ግልገል በለስ ሲላክ በጨረፍታ ያየው መሸኛ ደብዳቤ ርዕስ ጸጉረ ልውጥ ሰውን ስለ መላክ የሚል እንደነበረ ያስታውሳል። በዚያም ሲያነብ የነበረውን የኢህአዴግ ፍጻሜ የሚለውን መጽሐፍ የተመለከተው ለምን ልማታዊ መጽሐፍት አታነብብም ይህ በእኛ ክልል እንዲነበብ አይፈቀድም በማለት መርማሪው ኢንስፔክተር ካሳሁን የተባለ ፖሊስ እንደገሰጸው ሙሉ ቀን ተናግሯል። በመጨረሻም ወደ አሶሳ ተዛውሮ ከክልሉ ፕሬዝዳንት በተጻፈ ደብዳቤና በወንድሙ በጌትነት ተስፋውን ዋስትና እንደተፈታ ሙሉ ቀን ተስፋውን ገልጿል። የታሰረበት ምክንያትና የተፈታበትም ሁኔታ ተገልጾ እንዲጻፍለት ለጠየቀውም ምላሽ እንዳላገኘ ሙሉ ቀን አረጋግጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ